ከአስር ዓመታት በፊት የወጣውና ጽንስ ማቋረጥን በከፊል ሕጋዊ ያደረገው የኢትዮጵያ አዋጅ የበርካታ ሴቶችን ሕይወት እያተረፈ ነው ሲል በዘርፉ ላይ የሚሠራ አንድ መንግሥታዊ ያልሆነ ዓለም አቀፍ ድርጅት አስታውቋል። መሠረቱን ዩናይትድ ስቴትስ ያደረገው አይፓስ ኢንተርናሽናል እንደሚለው ሕጉ ከወጣ በኋላ የመጣው ለውጥ በጉልህ የሚታይ ነው። እስክንድር ፍሬው ያጠናቀረው ዘገባ አለ ጽንስ ማቋረጥ ወይም በተለመደው አገላለጽ ጽንስ ማስወረድ እንደ ነውር በሚታይባት ኢትዮጵያ ሁሉም በሚስጥርና አደገኛ በሆነ ሁኔታ ጭምር ሲከናወን ቆይቷል። ድርጊቱ የበርካታ ሴቶችን ሕይወት መቅጠፉም ከአስር ዓመታት በፊት ለወጣው ሕግ መነሻ እንደሆነ ይታመናል። የሀገሪቱን ፓርላማ ለሁለት በከፈለው የ1997ቱ አጨቃጫቂ ውይይት የጸደቀው ሕግ ተግባራዊ እየሆነ ያለው ግን እንደ ሌሎች ሕጎችና አዋጆች ብዙ ሳይነገርለት ሳይወራለት ነው ማለት ይቻላል። ይህም ሆኖ ግን ውጤት እያስገኘ የሚገኝ የመሆኑ መሰረቱን በዩናይትድ ስቴትስ ያደረገው መንግስታዊ ያልሆነ ድርጅት አይፓስ ኢንተርናሽናል እምነት ነው። ሴቶች ጾታዊና የስነ ተዋልዶ መብቶቻቸውን እንዲጠቀሙ የሚያበረታታው፣ ከጽንት ማቋረጥ ጋር በተያያዘ የሚከሰተውን ሞትና ጉዳት ለመቀነስም የሚሰራው ይኸው ድርጅት ጉልህ ለውጥ መምጣቱን ነው የመሰከረው። ሰሞኑን በኢትዮጵያ ጉብኝት ያደረጉት የድርጅቱ ዋና ስራ አስፈጻሚና ፕሬዚዳንት ጆን ሄዘሪንግተን ትናንት ለጋዜጠኞች በሰጡት መግለጫ ይህንኑ አብራርተዋል። በኢትዮጵያ ካደረግኩት ጉብኝት በመነሳት የተቀናጀ የፅንስ ማቋረጥ እንክብካቤ እንዲኖር ስለተደረጉ ጥረቶችና ስለተገኘውም አስደናቂ ውጤት መመስከር እችላለሁ። የፅንስ ማቋረጥን የተመለከተው ሕግ ከመለወጡ በፊት በርካታ ሴቶች ንጽህናው ባልተጠበቀ ፅንስ ማቋረጥ ምክንያት ይሞቱ ነበር። አሁን ሕጉ ይፋ ከተደረገ በኋላ ግን ሁኔታው ተቀይሯል። ኢትዮጵያ አደገኛ ከሆነ የፅንስ ማቋረጥ ንጽህናው ወደ ተጠበቀ የፅንስ ማቋረጥ ፊቷን አዙራለች የበርካታ ሴቶች ሕይወትም እንዲተርፍ ተደርጓል። አይፓስ በተለያዩ የአፍሪካ ሀገራት እንደሚሰራ የገለጹት ዋና ስራ አስፈጻሚው የኢትዮጵያ ተሞክሮ እንደ ስኬት እንደሚወሰድ ጠቁመዋል። የሴቶችን ሕይወት ከማዳን አንጻር ባለፉት አስር ዓመታት የተገኘው ለውጥ ጉልህ መሆኑን ለቪኦኤ ያስረዱት ደግሞ የድርጅቱ የኢትዮጵያ ዳይሬክተር ወይዘሮ ሳባ ኪዳነ ማርያም ናቸው። ካሁን በፊት ያጋጠማቸው የነበረውን ሕመምና ሞት ዳኑ ነው የምናየው። ያ ነው አንዱ መለኪያችን፣ ምን ያህል ዳኑ። ለምሳሌ በዛ ከሄደ አዎ እንግዲህ በፐርሰንቴጅ ነው የምናስቀምጠው እና አሁን በሁለት ሺህ ከሁለት ሺህ አካባቢ ጀምሮ በፈረንጆች ማለት ነው በአልተፈለገ እርግዝና የሚሞቱት ሴቶች ከስድስት መቶ ሰባው በመቶ ሺህ ውደት 32 በመቶ 100 ነበር። በዚህ ምክንያት የሚሞቱት 32 ነው። አሁን ወደ አስር በመቶ ከመቶ ወርዷል። ይሄ ማለት ሲያቋርጡ ነው የሚሞቱት አው ብዙዎቹ ምክንያቱም ጥሩ አገልግሎት ስለማያገኙ ሌላ ቦታ ሄደው ተጎርጉረው ወይም ብረት ያስገባሉ ወይም መድኃኒት ይጠጣሉ እንዲህ እያሉ ከዛ በኋላ ነፍስ ውጪ ነፍስ ግቢ ሲባል ወደ ሆስፒታል ይመጣሉ። አንዳንዶቹ ለማትረፍ ሶስት አራት ወራት ሕክምና እንዲያገኙ ይደረጋሉ። አንዳንዶቹ የሚድኑም አሉ። አንዳንዶቹ ማህፀናቸው ወጥቶ እንዲድኑ ይደረጋሉ። ብዙዎቹ ደግሞ ይሞታሉ። እንዲህ ነበር የሚሆነው። በዚህ እንቅስቃሴ ውስጥ ድርጅታቸው የበኩሉን ድጋፍ እያደረገ መሆኑንም ወይዘሮ ሳባ ይናገራሉ። መንግስት ባወጣው የሕጉን ተከትሎ ባወጣው የጤና ፕሮቶኮል በየጤና ጣቢያውና በየሆስፒታሉ እንዴት እንደሚሰራ እንዲያውቁ የጤና ባለሙያዎችን ማስተማር የትሬኒንግ ፓኬጅ አለን። ለ15 ቀን የጽንስ ማቋረጥ፣ ለ15 ቀን ደግሞ የኮንትራሰፕሽን አገልግሎት እንዴት እንደሚሰጡ ሁለቱንም ማቀናጀት ስላለበት ኮንትራሰፕሽን ስሉ የወሊድ መከላከያ ማለት ነው። እናስተምራለን ከዛ በኋላ ደግሞ እንዴት እንደምንከታተላቸው እንደምናግዛቸው ማለት ነው፣ አገልግሎቱን በሚያቋቁምበት ጊዜ ምን ማድረግ እንዳለባቸው የምንከታተልበት፣ ያው የመንግስቱን ፕሮቶኮል ተከትለን ስርአቶች አሉ፣ እናግዛቸዋለን። በየጤና ተቋሙ ደግሞ እንዴት አገልግሎት መሰጠት እንዳለበት እናግዛለን። ቴክኒካል እርዳታ እንሰጣለን። የአይፓስ ኢንተርናሽናል ዋና ስራ አስፈጻሚና ፕሬዚዳንት ጆን ሄዘሪንግተን በኢትዮጵያ ቆይታቸው የተለያዩ የጤና ተቋማትን መጎብኘታቸው ከባለስልጣናት ጋርም መገናኘታቸው ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ